You're with SBS Radio. Find more great stories in your language at SBS.com.au. SBS Radio download the Madragon Namasakinothalan. Mulu program and date madam at the Michelin Maradat, SBS.com.au <laughs> slash Sam ዶክተር ሰሙ አያሌው ሞገስ በውሃ ምህንድስና ማካሪና በኮኔክቲካት ዩኒቨርሲቲ የሲቪልና ኢንቫይሮንመንት ምህንድስና ዲፓርትመንት አጀንክ ፕሮፌሰር፣ በኢትዮጵያ፣ ግብጽና ሱዳን መካከል አባይን አስመልክቶ በድርድርም ሆነ በክርክር በሺህ የሚቆጠር ዓመታት ያሳለፈ ነው፣ ምናልባትም የአባይን እድሜ ያክል። አሁን በቅርቡ እንደዚሁ ከስምምነት ላይ ይደርሳሉ ተብሎ በእርግጥ ሳይሆን ቀርቷል። አባይ ጉዳይ ላይ አሁን ያለው ወቅታዊው የድርድር መነሾ ምንድን ነው? ለልዩነታቸውስ ዋነኛ የሆነው በተለይ ከምህንድስና አኳያ ዋነኛ ነገሮች ምንድን ናቸው? ካሳሁን በጣም አመሰግናለሁ ለዚህ ወቅታዊ ጥያቄ ጋብዘ ለማነጋገር ስለፈቀድክ። እንግዲህ ያው አጠቃላይ ስለ ቴክኒካል ጉዳዩ ሙሉ በሙሉ ጊዜ ምን አይበቃን ስለሚችል ከዚህ ከድርድሩ ዋና ዋና ችግሮችን ብሬ አንዳንድ ነጥቦችን ላነሳ ወዳለሁ። እንግዲህ ግድቡ ከተጀመረበት ጊዜ ጀምሮ አጠቃላይ ሀገራችን ውስጥ ያሉ ሳይንቲስቶችም፣ ግብፅም ያሉ ሳይንቲስቶች፣ ሱዳኖችም፣ ኢንተርናሽናል ሳይንቲስቶች ሁሉ ይሄ ግድብ በታችኛው ተፋሰስ ሀገሮች በሱዳንና በግብፅ ምን ችግር ሊያመጣ ይችላል የሚባል ጥናቶች ይደረጉ ነበር። እኔም ከተማሪዎች ጋር በአንድ ሁለት ሶስት ጥናት ሰርተናል። ሌሎች እንደዚሁ እና እንግዲህ ይሄ ግድብ በአንድ አመት ወይም በሁለት አመት የሚሞላ ሳይሆን የኢትዮጵያ መንግስት የታችኞችን ሀገር ማማከለ መልኩ ከአምስት እስከ ሰባት አመት እንዲሞላ ሳይንቲፊካሊ ወይም ደግሞ በደንብ ተተንትኖ ሃይድሮሎጂው እየተሰራ ያለ ግድብ ነው። ስለዚህ ሳይንቲፊክ ጥናቱ የሚያሳየው ከአምስት እስከ ሰባት አመት እንዲሞላ ጉዳት አያመጣም የሚል ነው። ምክንያቱም ለምሳሌ አሁን በዚህ አመት በሚሞላበት ጊዜ ከአራት እስከ አምስት ቢሊዮን ሜትር ኪዩብ ውሃ ፕሪሳይስ ለመሆን አራት ነጥብ ዘጠኝ ቢሊዮን በሚቀጥለው ዓመት አስራ ሶስት ነጥብ አምስት ቢሊዮን በሚቀጥለው እያለ አጠቃላይ ፍሰቱ ከሚያመነጨው አማካይ አርባ ዘጠኝ ቢሊዮን ሜትር ውሃ ውስጥ ትንንሽ ውሃ እያስቀረ ነው ሙሌቱ የሚደረገው። ስለዚህ ለሳይንሳዊ ትንተና ምንም ጉዳት ያመጣል ተብሎ አይታመንም። ስለዚህ በሙሌቱ በቀላሉ መስማማት የሚገባቸው ጉዳይ ነበር። ለምን እንዛዛ ያው ግብጾች በአጠቃላይ በአባይ ላይ ባላቸው ታሪካዊ መብት ብለው በሚጠሩት መንገድ እያንዳንዷ ግድብ ስትሰራ ከሳይንሳዊ ትንታኔ ሳይሆን ከስሜታዊና ከናሽናል ፊሊንግ አኳያ ስለሚያዩት፣ ያው ሁልጊዜ የሚሰሩ የግድቦችን የሲቪል መንደስና ግድቦችን ይቃወማሉ ማለት ነው እንጂ በአጠቃላይ በቴክኒክ አኳያ ምንም ችግር እንደማያመጣ የተረጋገጠ ጉዳይ መሆኑን ኢትዮጵያ በመልካም ፈቃደኝነት ያቋቋመችው ኢንተርናሽናል ፓናል ኦፍ ኤክስፐርትስ የሚባለው ራሱ በታችኛው ሀገሮች ማህበራዊና አካባቢዊ ችግር እንዳያመጣ ተከታታይ ጥናቶች ይደረጉ የሚል ነው እንጂ ትልቅ ችግር ያመጣል የሚሉ ድምዳሜ ላይ አልደረሱም። በእርግጥ ይሄ በኢትዮጵያ በኩል ያለ የመከራከሪያ ሀሳብ ነው። ሳይንሳዊ መረጃዎችን ተመርኩዞም ሆነ ብሔራዊ ጥቅሞችን አክሎ ያለ መድራድራ ወይም ጊዜው ያለ አቋም ነው። በግብጽ በኩል ቅድም እንዳነሱት ኢትዮጵያ ከ12 እስከ 21 ዓመታት ጊዜ ውስጥ የህዳሴ ግድብን እንድትሞላ ነው የሚገፉት አጀንዳቸው። ከዛም ባሻገር የመጀመሪያው ውሃ ሙሌት በኋላ ግብጽ እንደዚሁ ማካካሻ እንዲሰጣት በዛ ጊዜ ውስጥ በተለይም አንዱክ ሊያስማሙ የቻሉበት የውሃ ሚኒስትሩ እንደ ገለጹት አንድ፣ በድርቅ ወቅት ሁለተኛ፣ በአመታት የተራዘመ ድርቅና ሶስት፣ በተራዘመ ድርቅ አመታት ውስጥ የውሃው ፍሰት ላይ ያስመልክቶ የህዳሴ ግድብ የውሃ ሙሌትና አለቃቀቅ ላይ ነው። እነኚህ ሶስቱ ምን ማለት ናቸው? በድርቅ በአመታት የተራዘመ ድርቅና በተራዘመ ድርቅ አመታት ውስጥ የሚለው ዋነኛ ውይይትና ድርድሩ ማዕከል የሆነበትና ለልዩነትም ማዕከል የሆነው ከምን አኳያው ነው? ምን ማለት ማለት ነው። በዚህ በምህንድስና ወይም በቴክኒኩ ዘርፍ አኳያ እንግዲህ ይሄ ድርቅ ተብሎ የሚጠራው አመታዊ ድርቅ፣ የአንድ አመት ድርቅ ቢመጣ ምን እናድርግ። የተራዘመ ድርቅ ሲመጣ ማለት እነሱ እየተደራደሩ በነበረበት ወቅት በተከታታይ የአራት አመት ድርቅ ቢመጣ፣ ልክ እንደ ሰማንያዎቹ አይነት ድርቅ ማለት። ሌላው ወንዙ በተከታታይ ድርቀት በሚያሳይበት ጊዜ የሚለው ከዝናብ ጋር የተገናኘ ሳይሆን የወንዙ ፍሰት ከቀነሰ በተከታታይ አምስት አመት ከቀነሰ የሚል ነው። ስለዚህ ይሄ ድርቀት ብለው በኋላ ሚኒስትሩም እንደተናገሩት አመታዊ ድርቀት የሚባለው ተብለው በኋላ አሜሪካኖች አኔክስ አርገው ያመጡት ብለው ሚኒስትሩ ሲናገሩ የነበሩት ምንድን ነው የአመታዊ ድርቅ ሰላሳ ሰባት ቢሊዮን ሜትር ኪውብ እና ከዛ በታች ከሆነ የሚል ነው። ተከታታይ ፕሮሎንግ ድርቅ ወይም ደግሞ ተከታታይ ድርቅ ብለው ደግሞ ያስቀምጡት የአራት አመት አማካይ ፍሰት ሰላሳ ሰባት ቢሊዮን በታች ተደምሮ ማለት ነው። ለምሳሌ በዚህ አመት አርባ መጥቶ በሚቀጥለው ሰላሳ ሁለት በሚቀጥለው አርባ አምስት በሚቀጥለው ሀያም ቢመጣት ተደምሮ የአራት አመቱ ተከታታይ ድምር ሰላሳ ሰባት እና ከዛ በታች ከመጣ ሌላው የውሃው ፍሰት ድርቀት ብለው ያሰቡት ደግሞ የአምስት አመት ተከታታይ ከአርባ ቢሊዮን ሜትር ኪዩ በታች ከሆነ ድምሩ ወይም አማቃዩ ማለት ነው። እንግዲህ ይሄ በኋላ ያው ሚኒስትሩም እንደተናገረው እንደ ሾክ ወይም ደግሞ እንደ እንደ አጋጣሚ የመጣ ቁጥሮች ናቸው እና በኋላ መጨረሻው ላይ በጃንዋሪ ሰላሳ አንድ ላይ በነበረ ድርድር እንደ አኔክስ አድርገው ያመጧቸው ቁጥሮች ናቸው እና ያኔ ነው እንግዲህ ተደራዳሪዎቹ አኔክሱን ብቻ አንቀበልም ብለው ጉዳዩን ስለዚህ ምን ማለት ነው ይሄ እንደዚህ አይነት ዲፊኒሽኖች ወይም ትርጓሚዎች ተስማምተው ሊሰጡ ይችላሉ ችግሩ የመጣው ምንድን ነው ድርቅ በሚሆንበት ጊዜ ከሰላሳ ሰባት እና ከዛ በታች በሚሆንበት ጊዜ ኢትዮጵያ ሰላሳ ሰባት እስኪሞላ ድረስ ከምትሞላው ግድብ ተጨማሪ ውሃ ትለቃለች። ነው ይሄ አሁን በደንብ ያልተበራራው ጉዳይ ነው። ወይም ደግሞ ኢትዮጵያንም በጣም ያስደነገጠው ጉዳይ ነው። ድርቅ እያለ ግድቡ ባይኖር ኖሮ ያው ድርቁ ውሃ ነው አይደል? የሚፈሰው። አሁን ግን ግድቡ እየተሞላ እያለ ድርቅ ከዛ በታች ከመጣ እየተሞላ ካለው ውሃ አዲሽናል ውሃ ወይም ተጨማሪ ውሃ ኢትዮጵያ ትለቃለች የሚል ነው። ተከታታይ የአራት ዓመት ድርቅም ሲመጣ ከዛ ኢትዮጵያ ከምትሞላው ግድብ ትለቃለች ማለት ነው። ስለዚህ ምን ማለት ነው? ይሄን በሞዴል ውስጥ አስገብቼ ገ ተንትኜ አላየሁትም። ግን ያው በዚህ በሞዴል ስንሰራ ስለነበረ ይሄ ማለት ምንድን ነው የሙሌቱን ጊዜ በጣም ያራዝመዋል ማለት ነው በተከታታይ በተደረጉ ጥናቶች አገሮቹ በትብብር እየተናበቡ እስከተሞላ ድረስ ከአራት እስከ ሰባት አመት ይሞላል የሚለውን አስተሳሰብ ውድቅ አድርገው አይ እየተሞላ እያለ ድርቅም ቢመጣ ኢትዮጵያ ከግድቧ እየለቀቀች የሚለው አስተሳሰብ በሚቀጥለው አመት ያን የለቀቀውን ስለማታካክሰው ያ ዲፊሲት ወይም ጥረቱ እየታየ ስለም ሁልጊዜ ስለሚቀጥል ግድቡ የሚሞላበትን ጊዜ እያራዘመ እያራዘመ እያራዘመ ይሄዳል ማለት ነው። ይሄ ማለት በሌላ በኩል ኢትዮጵያ የድርቅ ጊዜ የውሃ ባለ እዳ ትሆናለች እዳዋን ሁልጊዜ እንድትከፍል ያደርጋል ማለት ነውና በኢትዮጵያ በኩልስ ይህንን አስመልክቶ በእርሶ አስተያየት ምን አይነት አቋም ሊወሰድ ይገባል? ሁለተኛ በነኚህ ጊዜያቶች ውስጥ የአባይ የህዳሴ ግድብ ከቆመ በድርቅ በአመታት የተራዘመ ድርቅና በተራዘመ ድርቅ አመታት ውስጥ በነኚህ ሶስት የተለያዩ ወቅቶች ውስጥ ምን ያህል ውሃ ቢለቀቅ ነው ትክክለኛ ለሁለቱም ወይም ለሶስቱም ተፋሳሽ ሀገራት ሚዛናዊ እና ፍትሐዊ የሆነ የውሃ ሙሌትና አለቃቀቅ ነው ሊባል የሚችለው ከቴክኒክ አኳያ በርሶ እይታ? እንግዲህ ይሄ የቴክኒክ ጉዳይ ብቻ ሳይሆን የሀገሮቹ የመግባባት ጉዳይ ነው። ለምሳሌ በአስራ ዘጠኝ ሰማንያዎቹ በነበረው የተከታታይ ድርቅ ዘመን ግብጾች ያን ድርቅ እንዴት አለፉት ብለህ ስታጠና ወይም ስታየው እነሱ በሀገራቸው በውስጣቸው ድርቅን የሚቋቋሙበት ሜካኒዝም አላቸው። ለምሳሌ ከእያንዳንዱ ተጠቃሚ ከአምስት እስከ አስራ አምስት ፐርሰንት በመቀነስ በዚህ አመት የተከታታይ ድርቅ ስላለ ይህን ያህል ውሃ መቀነስ አለባቸው የሚል ድራውት ማኔጅመንት ፖሊሲ አላቸው። አሁን ይሄ በሚሞላበት ጊዜ አገሮች ቀናና ተባባሪ ከሆኑ ሁሉም የሚመጣውን ሪስክ ወይም የሚመጣውን የድርቅ ችግር ሶስቱ ሀገሮች መካፈል አለባቸው ነው። ይሄ እንግዲህ ትልቁ ችግር በዚህ ድርድር ላይ፣ ሁሉንም ድርቅ ኢትዮጵያ ላይ ይደፈድፋል። ኢትዮጵያ ድርቁን ሌሎቹ እንዲቋቋሙ ከምትሞላው ግድብ ወይም ከሞላችም በኋላ ብዙ መልቀቅ አለባት የሚለው ሾልደር እንድታደረግ የሚፈለገው ኢትዮጵያ ናት። ወይም ደግሞ ድርቁን ለሌሎቹ እንዲቋቋሙ ኢትዮጵያ ካላት ዋየ ለቀቀች ወይም ባልዳ እንድትሆን የሚያደርግ አይነት ስምምነት ግን በጣም ቀላሉና ትክክለኛው መንገድ ድርቁም ትልቅ ጎርፍም ቢመጣ አገሮቹ በስምምነት ሪስኩን ወይም ደግሞ ችግሩን በተጋራ መልኩ ሼር ነው ማድረግ ያለባቸው ወይም መከፋፈል ነው ያለባቸው። ትብብር ማለት እንግዲህ ይሄ ነው። ሀገሮች የመጣውን ጎርፍም በጋራ ይካፈላሉ። ድርቅም ሲመጣ ደግሞ ችግሩን መከፋፈል አለባቸው። በዚህ መልክ የተሰራ በጣም ቀላል ነው። ጃንዋሪ ፊፍቲን ላይ ትሪጀሪ የለቀቀው የሶስቱ ሀገሮች ስቴትመንት ላይ ስዝ ካለ ሶስቱ ሚኒስትሮች ድርቅንና ተመሳሳይ ጉዳዮችን በኃላፊነት መልኩ ይጋራሉ ይላል። አሁን ጃንዋሪ ሰርቲ ፈርስት ላይ ደግሞ ሳይስማሙ ሲቀሩ የተለቀቀው ሶስት ፖይንቶች አሉ እዛ ውስጥ ድርቅ፣ የተራዘመ ድርቅ እና የተራዘመ የውሃ ድርቀት ሲኖር ኃላፊነት ኢትዮጵያ እንደምትወስድ እንጂ ሶስቱ ሀገሮች ድርቁን እንዲከፋፈሉ ወይም ደግሞ በጋራ ድርቁን እንዲያልኩ የሚያደርግ ስቴትመንት የለም። ይሄ ራሱ አንዱ ፋላሺ ወይም ደግሞ አንዱ የአስተሳሰብ እጥረት የታየበት ነው የጃንዋሪ ሰላሳ አንድ ላይ የተለቀቀው ስቴትመንት ላይ የመጀመሪያው ጃንዋሪ አስራ አምስት ላይ አይተው ከሆነ ድርቀትን ሶስቱ ሀገሮች በትብብር ሼር እንዲያደርጉት ወይም በትብብር እንዲያስተናግዱት የሚያመላክት ጥሩ ፖዘቲቭ ምልክት አለው እና በዚህ መልክ ነው የተራዘመ ድርቅ ሲመጣ፣ አመታዊ ድርቅም ሲመጣ ሀገሮቹ በጉድ ፌዝ እንደተጀመረው፣ የሶስቱ ሀገሮች ድርድር እንደተጀመረው፣ ድርቁም ሲመጣ፣ ጎርፉም ሲመጣ በትብብር ችግሮቹን በጋራ የሚያልፉበትን ማዕቀፍ ነው ማዘጋጀት ያለባቸው እንጂ ኢትዮጵያ ሁሉንም በተለይ የተራዘመ ዘመድርክ ሲመጣ፣ ይሄ እንግዲህ በሙሌቱ ጊዜ እንዴትም ኢትዮጵያ በኮምፐንሴሽንም ተሰጥቷል። በተለያየ መንገድ እስኪሞላ ድረስ ልታደርሰው ትችላል። ትልቁ ችግር ካሳውን ድርድሩ ሁለት ነው። አንደኛው ሙሌት ነው። ሁለተኛ ደግሞ ዘለቀታዊ የግድቡ ኦፕሬሽን ሚል አለው ልክ ነው። ወደ ዘለቄታዊ የግድቡ ኦፕሬሽን ስትሄድ ፐርማነንት ወይም ደግሞ ቋሚ ህግ ከሆነ ኢትዮጵያን ባለዳ የሚያደርገው ያኔ ነው። አሁን በፊልጊው ጊዜ የተስማሙት ጉዳይ ውሃ ተሞልቶ ሲያልቅ የስምምነቱ ይቋጫል ማለት ነው። ኢትዮጵያን ግን ባለዳ የሚያደርገው መቼ ነው? ደስታስበው ይሄ ድርድሩ ሁለት ነው። አንደኛው ስለ ሙሌት ነው። ሁለተኛው ግን ዘለቄታዊ የግድቡ ኦፕሬሽን የሚል አካል አለው። ስለዚህ በተለይ ዘለቄታዊ ሁኔታ በሚመጣበት ጊዜ ኢትዮጵያን ባለዳ የሚያደርገው ያኔ ነው። ስለዚህ ስለዚህ ምን ይሁን እኛ አሁን እንዲሁ የምንነጋገረው ምንድን ነው፣ በዚህ አካባቢ ካሉ ፕሮፌሽናሎችም መንግስትንም የምንመክረው ምንድን ነው፣ ይሄ ድርድር አሁን ባለው በመግባባት መቀጠል አለበት። ግን ድርድሩ በሁለት ዲስቲንክት በሆነ ወይም ሁለት ክፍል መከፈል አለበት። አንደኛው ክፍል የሙሌቱ ክፍል ነው። ይሄ ሙሌቱ አንድ ራሱን የቻለ የድርድር ማዕቀፍ ነው። ሁለተኛው ግን የተራዘመ ሎንግ ተርም ኦፕሬሽን የሚባለው ወይም ዘለቄታዊ የግድቡ ኦፕሬሽን ነው። ይሄ ለሁለት ተከፍሎ መታየት አለበት። ለምን ብትለኝ፣ ፊሊንጉ አሁን በሰሜ ጀምሮ ውሃ መሞላት ይጀምራል። ኮንሰር ናቸው የግብፅን የሱዳን እንዲጨምር ስለሚችል ይሄ ኢሚዲየት ኮንሰር ተብሎ መስማማት ያለባቸው በዚህ ጉዳይ ይሆናል። የሎንግ ተርም ኦፕሬሽኑ ከአጠቃላይ ከናይል ቤዚን ማዕቀፍ ጋር ይገናኛል። በሚቀጥሉት አስር አስራ አምስት ሀያ ሰላሳ ዓመት የአየር ንብረት ለውጡ እንዴት ማስተናገድ አለባቸው እነዚህ ሀገሮች በዚህ በሶስቱ እነሱ ሀገሮች አሉ። የተለያዩ ግድቦች አብረው ተቀናጅተው የሚሰሩበት መንገድ በደንብ ሳይንቲፊክ በሆነ መንገድ መጠናት አለበት። እና የተለያዩ ገና ያልታዩ ኮምፖኔንቶች ወይም ደግሞ ጉዳዮች ስላሉ ይሄ ስለ ሎንግ ተርም ኦፕሬሽን ወይም ደግሞ ስለ ዘለቄታዊ የግድቡ ውሃ አለቃቅ አሁን መደራደር የለባቸውም የሚል አስተሳሰብ ነው እኛ ማራመድ የሚፈልገው ከዚህ ከብዙ ጓደኞቻችን ጋር ብዙ ቲሞች አሉና በዛ መልክ ቢሄድ አንደኛ የሦስቱን ሀገር ጥቅም በማይጎዳ መልኩ ቀስ ተብሎ እያንዳንዱ የቴክኒካል ጉዳዮች እየወጡ እየተስማሙ ይሄዳል። ምክንያቱም ግድቡ እስካልተሞላ ድረስ ሎንግተርም ኦፕሬሽን ማውራቱም ራሱ ጊዜውም አደለም። አሁን ለምንድን ነው ይሄ ሁለቱ አብሮ የመጣው በንድልድ ሆኖ ለምን መጣ? አጣዳፊው ሁኔታ በአሁኑ ሰዓት የግድቡ ሙሌት ነው እንጂ የረዥም ጊዜ አንደኛ ግድቡ ሞልቶ ቴስት ተደርጎ ከዛ በኋላ ስለ ረዥም ጊዜ አለቃቀው መወራት የነበረበት ጊዜ አልነበረም፣ አሁን ማለት ነው። በኢትዮጵያ በኩል ይህን ተቀባይነት ያገኘውና ለድርድር አጀንዳነት እንዲሆን የፈቀዱበት ምክንያት ምንድን ነው ይላሉ እርስዎ? እንደሚታወቀው ለረጅም ጊዜ በድርድሩ ሂደትም ሆነ በህዳሴ ግድብ ዙሪያ በአባይም ላይ አስመልክቶ ባሉ ጥናቶች ላይ ረጅም ያለ ጊዜ አሳልፈዋል። አገር ቤትም በነበሩበት ወቅትና ከዚህ ከድርድሩ መነሻ ቀደም ብሎ ካሉት ሂደቶች አኳያ በኢትዮጵያ በኩል ስትራቴጂ ተነድፎ የድርድር ስትራቴጂዎች በቂ ሆኑ ባለሙያዎች ተነድፎ ለድርድር ያልተቀረበበት ምክንያት ምንድን ነው? አንድ ሁለት፣ በሌሎች ወገኖች በኩል ያለው ስጋት ቢኖር በአሁን ባለው ተደራዳሪ ቡድን ውስጥ የብቃት ደረጃቸው ከፍተኛ የሆኑ ሰዎች የሉበትም። ሁለት፣ በአዲስ መልክ አዲስ ቡድን መቀረጽ አለበት፣ በአዲስ ስትራቴጂ መነደፍስ ይገባዋል ይላሉ። ካለፈውና የአሁኑን በመመልከን ያነጻጽሩታል እንግዲህ በአብዛኛው ባለፈው የነበሩ ሰዎች ናቸው። በተለይ በቴክኒኩ ጉዳይ ላይ የሚሳተፉ ሰዎች አን በጣም የተወሰኑ ሰዎች ናቸው የተቀየሩት። ብዙ ጊዜ ስለ ግድቡ ሳይንሳዊ ትንታኔ እየሰሩ ለረዥም ጊዜ እየቆዩ ሰዎች ናቸው አሁንም ያሉት እነዚህ። እኔ ሳይንሳዊ ጥንካሬ ወይም ደግሞ የቴክኒክ ቲሙ አሁንም ጠንካራ ነው ብዬ ነው ማስበው ጠንካራ ነው ሲሉ በኢትዮጵያ ደረጃ ነው ወይስ በዓለም አቀፍ ደረጃ በዛ ደረጃ ብቃት ያለ ወርልድ ክላስ የሆነ ምህንድስና ብቃት ነው ምክንያቱም ብዙ ጊዜ ደረጃዎች የተለያዩ ስለሚሆኑ ምን መሰለህ ካሳሁን ይሄ የሞዴሊንግ ትንተና ስራ አንድ ትልቁ መታወቅ ያለበት ጉዳይ አሜሪካም ሰራኸው ግብፅም ሰራኸው ኢትዮጵያም ሰራኸው ሳይንሱ ተመሳሳይ ነው እንግዲህ ውጤቱን እንዴት ትተረጉመዋለህ ነው፣ ትክክል። ትልቁ ያን ውጤት ወስደው የሚተረጉሙት ሰዎች የፖለቲካ ተደራዳሪዎች ሊሆኑ ይችላሉ፣ የህግ ሰዎች ሊሆኑ ይችላሉ። እዛ ማዕቀፍ ውስጥ ሲገባ የሶስቱ ሀገር ተደራዳሪዎች የራሳቸው ፖዚሽን ይዘው ነው የሚመጡት። ሀገሮች የየራሳቸው ፖዚሽን አላቸው። ግብፅ ፖዚሽኗ ምንድን ነው? ይሄ ውሃ ታሪካዊ መብቴ ነው ሂስቶሪካል ራይት አለኝ። ስለዚህ ሞኒተር ማድረግ አለብኝ መከታተል አለብኝ፣ የሚለቀቀውን መወሰን አለብኝ የሚል ፖዚሽን ይዛ ነው የምትመጣው። ኢትዮጵያ ደግሞ የራሷ የሆነ ናቹራል ራይት አለ፣ ውሃው ከኔ ነው የሚመጣው፣ ስለዚህ የኔ ናቹራል ራይቴን አሳልፌ አልሰጥም የሚል ፖዚሽን አላት። እንግዲህ አገሮች በፖዚሽን ብቻ ተደራድረው አይጨርሱም። ስለዚህ ወደ ኢንተረስታቸው ይሄዳሉ። ምንድነው ኢንተረስት? አይ እኔ ግድቤን በዚህ በዚህ ሳይንሳዊ መንገድ በሆነ መንገድ እሞላለሁ፣ ግብጽሽ ምንድነው ኢንተረስትሽ? ተብሎ ይሄን ነገር ኢንተረስትና ፖዚሽን የሚባሉ ነገሮችን በደንብ አርቲኩሌት የሚያደርጉ የፖለቲካ የህግ ሰዎች እዛ ላይ ያለው ማዕቀፍ ምን ያክል ጠንካራ ነው የሚለው ነው እንግዲህ ዋናው ወሳኙ ጉዳይ። አንድና አንድ ሁለት ነው አይደለም አንዱ ስማርት የሆነ ሰው መጥተው ልክ ነህ። ግን አንድና አንድ ከከሰርክ ዜሮ ይሆናል፣ ካትረስ ግን ሶስት ይሆናል። በዛ መንገድ ነው መታየት ያለበት። ሁል ጊዜ አንድና አንድ ሁለት ነው ተብሎ መወሰድ የለበትም ብሎ የሚከራከር ሰው ሊያሸንፍ ይችላል። ስለዚህ የተከራካሪዎቹ ምጥቀት፣ የተከራካሪዎቹ ብስለት ማቹሪቲ ወሳኝ ነው እና እኔ ያው በብዛት ማውቀው የቴክኒካል ቲሙን ነው። የቴክኒካል ቲሙ ጠንካራ መሆኑን እረዳለሁ። እንግዲህ የቴክኒካል ቲሙ ከፖለቲካ እና ከሕግ ቲሙ ጋር ተናበው እንደሚሰሩ ነው የሚሰማኝ። ስለዚህ ወደ ሶስቱ ሀገሮች ስታመጣው እንግዲህ በምን መልኩ ይናበባሉ እንዳልኩህ ሁሉም ሀገሮች ፖዚሽናቸው ላይ ብቻ ወድቀው ከቀሩ መቼም ቢሆን አይስማም። ዶክተር ሰሙ አያሌው መጎስ በውሃ ምህንድስና አማካሪና በኮኔክትከት ዩኒቨርሲቲ የሲቪልና ኢንቫይሮንመንት ምህንድስና አድጃንክት ፕሮፌሰር ስለ ቃለ ምልልሱ እናመሰግናለን። እኔም ካሳሁን ስለሰጣይ ዕድል በጣም አመሰግናለሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረ ገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረ ገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ። ፖፖፖካ